የደቡብ ሱዳን ፕሬዝደንት ሳልቫኪር የኢትዮጵያ አማጺያን በዋና ከተማይቱ ጁባ ጽሕፈት ቤት እንዲከፍቱ ተስማምቷል መባሉን ተከትሎ ኢትዮጵያ የአገሪቱን አምባሳደር ማባረሯ ትናንት ማምሻውን ተዘግቦ ነበር። የደቡብ ሱዳኑ ሬዲዮ ታማዞች የኢትዮጵያ መንግሥት ከደቡብ ሱዳን ጋር ያለውን የዲፕሎማቲክ ግንኙነት ለማቋረጥ መወሰኑን ስማቸው ያልተጠቀሰ ከፍተኛ የመንግሥት ባለሥልጣንን ጠቅሶ ባሰራጨው ዜና አውጇል። እኚሁ ባለሥልጣን ኢትዮጵያ ደቡብ ሱዳንን በአፍሪካ ሕብረት ጭምር የሚወክሉትን አምባሳደር ከሀገር ማስወጣቷን መኮንናቸውም ተገልጿል። ተባሯለ የተባሉት የደቡብ ሱዳኑ አምባሳደር ጄምስ ፒታ ሞርጋን ግን ዛሬ አዲስ አበባ በሚገኘው ቢሮቸው ነበሩ። ለዶይቼ ቨለ በስልክ በሰጡት ቃለ ምልልስም ዜናውን ሐሰት ብለውታል። አሁን በቢሮ ነው ያለሁት። በቅርቡ በሚካሄደው የአፍሪካ ሕብረት ጉባኤ ስራ ተጠምደናል። ፕሬዚዳንቴ ስብሰባውን ለመካፈል ይመጣሉ። የተወሰኑ የልዑካን አባላት ቀድመው ገብተዋል። ሌሎቹ ደግሞ ዛሬ ማታ ይገባሉ። ይህ አሉባልታ ከየት እንደመጣ አናውቅም። ነገር ግን በእርግጠኝነት የምናውቀው ከቀድሞው ምክትል ፕሬዚዳንት ሬክ ማቻር ጋር የወገኑ አማጽያንና በመንግስትም ውስጥ ሆነ ከመንግስት ውጭ ያሉ ሌሎች ተቃዋሚ ቡድኖች ናቸው እንዲህ አይነት አሉባልታ ሊያዛምቱ የሚችሉት። ስለ ጉዳዩ የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ እንደ አምባሳደሩ ሁሉ መረጃውን መሰረተ ቢስ ሲሉ ያጣጥሉታል። የኢትዮጵያ መንግስት አሰራራችን ያው ግልጽ ነው አይደለም። ሁልጊዜ እንዲሁ ማለት ምንድን ነው፣ ልዩነቶች እንኳ ቢኖሩ ዲስከስ እናድርግ ነው። ለምሳሌ ከኤርትራም ጋር እንኳን ዲስከስ እናድርግ ነው እኛ ምንለው። ስለዚህ እንዲህ አይነት ነገር ሊኖር አይችልም። ሁለቱ ሀገራት ጎረቤቶች ናቸው፣ ወንድማማቾች ናቸው። በጋራ ለመስራት ተስማምተው፣ እንደውም በቅርብ ጊዜ በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፍ የበለጠ ለመስራት እንዲመች ስምምነቶችን ተፈራርሞ ያሉ ሀገራት ናቸው የሚደጋገፉ ሀገራት ናቸው። ስለዚህ ያልከው ነገር መሰረት ነው። አምባሳደሩም ሆነ ቃል አቀባዩ ይህን ይበሉ እንጂ የምስራቅ አፍሪካ ዲፕሎማሲያዊ ውጥንቅጥ ከጊዜ ወደ ጊዜ እየባሰበት የመጣ ይመስላል። ግብጽ በቀጠናው ላይ ያላት ከፍተኛ ፍላጎትና በየጊዜው የምታደርጋቸው እንቅስቃሴዎች ዲፕሎማሲያዊ ሽኩቻዎችን እየፈጠሩ ይገኛሉ። ግብጽ በተከታታይ ወደ ቀጠናው የምትልካቸው የተለያየ አጀንዳ ያነገቡ ልዑካን እንዳሉ ሆነው በመሪዎች ዘንድ የሚደረጉ ጉብኝቶችም ጨምረው ታይተዋል። ባለፉት ሁለት ወራት ብቻ የኤርትራው ፕሬዝደንት ኢሳያስ አፈወርቂና የደቡብ ሱዳኑ አቻቸው ወደ ግብፅ ተጉዘዋል። የግብፁ ፕሬዝደንት አብዱልፈታህ አልሲሲ በበኩላቸው ወደ ኡጋንዳ ብቅ ብለው ነበር። ከእርሳቸው ጉብኝት ሶስት ቀናት በኋላ የኡጋንዳው ፕሬዝደንት ዮሪ ሙሴቬኒ ይፋዊ ላልሆነ ጉብኝት ወደ ጁባ አቅንተዋል። የደቡብ ሱዳኑ ሳልቫኪር ወደ ግብፅ የሄዱት የሙሴቬኒን ጉብኝት ተከትለው ነበር። ግብፅ በአንድ ወገን ከኤርትራ ጋር ጥምረት መመስረቷ የተዘገበ ሲሆን በሌላ በኩል ደግሞ ከኡጋንዳና ደቡብ ሱዳን ጋር የሶስትዮሽ ት መፍጠሯ ሲወራ ሰንብቷል። በሀገራቱ መካከል የተለያዩ ውሎች እንደተፈጸሙ ቢነገርም ከሁሉም ትኩረትን የሳበው ግን ግብፅ ከደቡብ ሱዳን ጋር አድርገዋለች የተባለው ስምምነት ነበር። እንደ ግብፅ መገናኛ ብዙኃን ዘገባ ከሆነ ደቡብ ሱዳን በግብፅ አግባቢነት ለኢትዮጵያ አማጽያን መጠለያ ለመስጠት እሽታዋን ገልጻለች። የደቡብ ሱዳኑ አምባሳደር ግን ይህንንም ያስተባብላሉ ፕሬዝዳንታችን ሀገራችንም ሆነ ሕዝባችን፣ ኢትዮጵያም ሆነ ሱዳን፣ ኬንያም ሆነ ኡጋንዳ ጎረቤታችንን ለማወክ የሚፈልጉ አማጽያንን የመርዳት ምንም አይነት ፍላጎት የላቸውም። ከዚህም ሌላ እኛ የራሳችን ችግር ያለብንና በሰላማዊ መንገድ ለመፍታት እየሞከርን ያለንን ሀገራቸውን ለማወክ ለሚፈልጉ ቡድኖች የደቡብ ሱዳንን መሬት ለመፍቀድ የሚሆን ጊዜ የለንም። ደቡብ ሱዳን በፍጹም የየትኛውን ቡድን መንደርደሪያ ስፍራ አትሆንም። ስለ ግብፅ የሰሞኑ እንቅስቃሴና ከደቡብ ሱዳን ጋር አድርገዋለች ስለተባለው ስምምነት ጥያቄ ቀረበላቸው። አቶ ተወልደ በቀጥታ ምላሽ መስጠት አልፈለጉም። የግብፅን ስም ሳይጠቅሱ ጠቅለል ያለ ምላሽ እንደሚከተለው ሰጥተዋል። የትኛውም ሀገር ቢሆን መረዳት ያለብን ምንድን ነው፣ የራሱን ግንኙነት ከሌሎች ጋር ያለውን የሚወስነው ራሱ ነው። እኛም እንደ ሀገር ደግሞ ከሌሎች ሀገሮች ጋር የሚኖረን ግንኙነት የምንወስነው በጋራ ከነኛ ከሚመለከታቸው ሀገራት ጋር በምንገባው ውል እና ስምምነት መሰረት ነው። ግን የሀገራችንን ብሔራዊ ጥቅም በሚመለከት ሁሉንም ነገር እንከታተላለን። ምክንያቱም ያንን የማስጠበቅ ኃላፊነት ስላለብን። በሳምንቱ መጨረሻ በአዲስ አበባ ይደረጋል ተብሎ በሚጠበቀው የአፍሪካ ሕብረት የመሪዎች ጉባኤ እንደ ደቡብ ሱዳኑ ኪር ሁሉ የግብፁ አልሲሲም ይገኛሉ ተብሏል።